የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የፊታችን እሁድ በኮሚኒስቷ የደሴት አገር ኪዩባ ጉብኝት በማድረግ ታሪክ ይሰራሉ። አንድ በስልጣን ላይ የሚገኝ ፕሬዚዳንት ከዘጠና ዓመታት በኋላ ኪዩባን ሲጎበኝ ኦባማ የመጀመሪያው ይሆናሉ። በቪክቶር ቤል የተዘጋጀውን አጭር ዘገባ ሰለሞን ክፍሌ ያቀርበዋል። የኦባማ አስተዳደር ባለስልጣናት ትላንት ሲናገሩ ፕሬዚደንቱ በኪዩባ ጉብኝታቸው ወቅት እሁድ ገብተው በማግስቱ ሰኞ ከኪባው አቻቸው ከራውል ካስትሮ ጋር በሀገሮቻቸው የጋራ ግንኙነት ጉዳዮች ላይ ይነጋገራሉ ብለዋል። በዚያን ዕለት ለሰብአዊ መብት ተከራካሪዎችን ጨምሮ ከሲቪል ማኅበረሰብ መሪዎች ጋር ይገናኛሉ፣ ለኪባ ህዝብ ንግግር ያደርጋሉ ሲሉም ጨምረው አብራርተዋል። በፕሬዝደንት ባራክ ኦባማ ጉብኝት ወቅት ኪባ የሚገኙት ቴድ ሄንክን ስለ ኮሚኒስቱ ሀገር ብዙ ጽሑፎችን አቅርበዋል። ኒውዮርክ ከተማ ውስጥ በሚገኘው ባሩክ ኮሌጅ ተንታኝ የሆኑት ቴድ ሄንከን ለአሜሪካ ድምፁ ዘጋቢ ለቪክቶር ቢቲ እንደተናገሩት የፕሬዚደንት ኦባማ የኪዩባ ጉብኝት ዋና ትኩረት እንደ አውሮፓውያን ዘመን አቆጣጠር በ2014 የተጀመረው ግንኙነቶችን የማሻሻሉ ጥረት እንደማይቋረጥ ለማረጋገጥ ነው ብለዋል። ሚስተር ኦባማ አጋጣሚውን በቀጥታ ከኪዩባ ህዝብ ጋር ተገናኝተው ለመነጋገርም ይጠቀሙበታል ሲሉ አስረድተዋል። ሚስተር ኦባማ የኩባ ጉብኝታቸውን በዚያች አገር ትርጉም ያለውና የመንግሥት ተቃዋሚ ባይሆንም ታማኒነት ያለው አማራጭ ድምፅ ሊሆን የሚችል ነጻ የሲቪል ማኅበረሰብ ዕውቅና የመስጠት ያህል ይመለከቱታል ሲሉም ተንታኙ አብራርተዋል። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ከኩባ በኋላ ወደ አርጀንቲና ይጓዛሉ። በዚያም በሁለቱ አገሮች መካከል የጋራ ግንኙነት ሲደረግ ከሀያ ዓመታት በኋላ ለመጀመሪያ ጊዜ ይሆናል። በመጪ ዓመት ህዳር ሥልጣን ከመልቀቃቸው በፊትም በሰሜን አሜሪካው የመሪዎች ጉባኤ ላይ ለመገኘት ወደ ካናዳ፣ ቀጥሎም በእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ላይ ለመገኘት ወደ ፔሩ ይጓዛሉ።